በወረዳው ብርብርሳ ጋሌ ቀበሌ ነዋሪ የሆኑት አቶ አሸናፊ ቦጋሌ ለስራ ጉዳይ ከቤት ውጭ እንደነበሩ ገልጸው በጥቃቱ ነፍስ ጡር ባለቤታቸውን ጨምሮ የቤተሰብ አባላት እንደተገደሉባቸው ተናግረዋል። ባለቤትና እናቴ አሁንም ልጃገረድ ነው። አሁንም አረተኛ አሁንም ተቅራላ አለ። አረቤት ናቸው እነሱ ብለ ቀበሌ ይሉታታለ ሌላው በዱጉዳ ወረዳ ብርብርሳ ጋሌ ቀበሌ ነዋሪ የሆኑት አቶ ወደጀኔ ጥላውን የሰባሰባት 77 ዓመት አዛውንት አባታቸው በጥቃቱ እንደተገደሉባቸው ይገልጻሉ። የአባታችን ሞት ያው ምኑም አልገባንም። ለጊዜው ሮንድ እንደሚወጣ አርገው በእንደዛ አይነት ነው በቃ በፉገራ ማለት ነው። ብራዘሮች ሁለት ነበሩ፣ ሁለት ሰራተኞች ደግሞ ነበሩ ግቢ። ከፋዘር ጋራ አምስት ናቸው ጠቅላላ። በዛ የተነሳ ብቻ በቃ እየጮው ሲመጡ በቃ እነሱ ደግሞ የሆነ ምሽግ አለ ግቢ ውስጥ፣ ብቻ በእንደዚህ አይነት ተደብቀው ነበረ። ከዛ ነው በቃ በኦሮምኛ ወሪኩን ወሪኩን ብለው ምናምን ገቡ። ሲገቡ በቃ ሁሉም እዛው ጫካ ውስጥ ነበሩ ቤተሰቦቻችን ማለት ነው። እናታችን በአጋጣሚ የለችም መንገድ ሄዳ ነበረ። በዚህ አጋጣሚ ወሪኩን ብለው ሲገቡ ብቻ ለጊዜው ድምፅ አጠፉ። እዛው አጭር ውስጥ እያሉ ድምፅ አጠፉ፣ ሁሉ የእኛኖቹ ማለት ነው። ድምፅ አጠፉና በቃ ቤቶች ላይ በቃ እንደደረሱ ሳር ቤቶች አሉ፣ እነሱ ላይ እንትን አሉ። በቃ ሳር ቤቶቹን እያቃጠሉ ወደዛ ወደ ትልቁ ሲሄዱ ፋዘር ቆዩ፣ ምንም አይሉኝም፣ እለምናችኋለሁ በሚለው ብቻ ቀጥታ ወደ እነሱ ሄደ ላለ ወደ ትልቁ ቤት ልክ ሊያየያዙት አካባቢ ብቻ ወደ ትልቁ ቤት ይሄዳል። በዛን አጋጣሚ ብቻ እዚህ ደረቱ አካባቢ በጥይት እንትን ይሉታል፣ በስለትም ነክተውታል ተብለናል። ማዘር በአካል ባትኖርም ያኔ ባትኖርም አስክሬኑ እንዲህ ስታየው በጩቤ ነገር የተቆረጠ ነገር አለ ምናምን ብላ ስትነግረን ነበረ ማታ ያለው ነገር ይመስላል። የአባታቸው ስራ ተቀብሩ ሐሙስ በዱግዳ ወረዳ ብርብርሳ ጋለ ቀበሌ ምድሃን አለም ቤተክርስቲያን መፈጸሙ ተናግረዋል። እዛው ሰፈር ላይ ጎረቤት የሆነች ልጅ አለች፣ ኩሼ ጌታቸው ትጠላለች። እሷም ሞታለች። እሷ እንደውም ቀኑ አምስት ሰዓት አካባቢ ነው አስክሬን ተገኝተ ሆነ፣ አራት ሰዓት ማሳ ውስጥ ማለት ነው ይመስላል ያለው። ሌሎችም ደግሞ አላቃቸውም። አንድ ቤት ውስጥ ወደ አምስት ሰው እሳት ለጠቁባቸው እዛው ሞቶ፣ ከዛ እዚህ ኩሬ ላይ ደግሞ ነፍሰጡር ሴቶች አሮጊቶች እንዲህ አይናቸው የማይታያቸው በቃ ይዘገንናል፣ ያስጠላል። በቃ መኖር ያስጠላል። እንደዚህ የሚፈጽሙት እንጃ ምን አውቃለሁ? ምን አውቃለሁ? ያው ስሙ ኦነግ ሸኔ ነው የሚባለው ምን እናውቃለን ብለን ነው። ምንም ግራ የሚያጋባ ነገር ነው። አቶ ደጀኔ ቀበሌው ከሶዶ ወረዳ ጋር እንደሚዋሰን ገልጸው በጥቃቱ ዋና ዋነኛ ተጉጂዎቹ የጉራጌና የአማራ ብሔር ተወላጆች መሆናቸውን ተናግረዋል። ቀላውን እኔ ሳየው በዘረኝነትም ሊሆን ይችላል። ሳየው በቃ አሁነኛ ብሔራችን ፋዘር አማራ ነው፣ እናቴ ጉራጌ ነች። ኩሬ የሚባል አካባቢ መጣ። አሁን ጉራጌዎች ናቸው ወደ ኩሬ ያሉት። ወደዚህ ደረባ የሚባልም አለ። ባይገርም በቅርቡ ነው እነሱ ከመንግስት ጋር እንደዚህ በግዳጅ እንደዚህ መሳሪያ ምናምን ታጠቁ ምናምን ተብለው ለገርም አስራ አምስት ቀን ይሆናል ብለ ነው። አሁን የተወሰነ ሰው አልፎ አልፎ ገዝቷል በንደዚያ ብቻ ይመስለኛል። አሁን ከዛ ደግሞ ብዙ ሰው ነው ያለቀው። ወደዚህ ወደ ደረባ የሚባል አካባቢ ብዙ ሰው ነው ያለቀው። አቶ ገመቹ አራባ የተባሉ ሌላ የደረባ ቀበሌ ነዋሪ ቤተሰቦቻቸው እንደተገደሉባቸው ተናግረዋል። ብዙ ነው ግን እንደ አንድ ታጣቂ ነን ቤተሰብ አንድ አያት የሞቶብኛል ስድስት ወር ቃንና አንድ የአስራ ሁለት አመት ልጅ እናታቸውን ሞታለች። ያጎቴ ልጆች ከዛ ቤት ምናምን የለም እንዳለ ውጭ ነው ያለ ነው ምናምን ልበል፣ በቃ በጣም ይከብዳል መናገር። አቶ ገመቹ ከምሽቱ ሶስት ሰዓት ተፈጸመ ባሉት ጥቃት ከአርባ በላይ ሰዎች መገደላቸውን ተናግረዋል። ከአንድ ቤተሰብ አምስትና ስድስት የተገደለበት አለ። በጣም አሳዛኝ ጥቃት የተፈጸመው መንግስትን ትደግፋላችሁ መሳሪያ ታጥቃችኋል በሚል ነው። ጥቃቱንም የፈጸሙት የኦነግ ሸኔ ታጣቂዎች ናቸው ብለዋል። በጥቃቱ ቤታቸው ውስጥ የነበሩ ሕጻናት ሴቶችና አቅመ ድካሞች ጭምር መጎዳታቸውን የተናገሩት አቶ ገመቹ አብዛኛው የተገደሉት የሶዶ ጉራጌ ተወላጆች ናቸው ብለዋል። ማታ ሁለት ሰዓት ነው የገቡብን። ያው ግማሹ ሮንድ ወጥተዋል። ሮንድ ንጥፎ ሆነ ገቡ። በመሳሪያ ነው መሳሪያ ይዘዋል። በጣም ታጥቀዋል በጣም ብዙ ናቸው። ከኛ ቀበሌ በላይ ናቸው ጀራሽ በጣም ከዛ ቤት እያቃጠሉ ነው የሚሄዱት። መሳሪያ ያዙት ደግሞ ሰው እየገደሉ ነው የሚሄዱት። ጠቅላላ ወደ ሰላሳ ስምንት ሰው ተገሎብናል። ሁለት የቆሰሉብን አሉ፣ በሞታፋፍ ላይ ያሉት ቤት ውስጥም ገብተ የተቃጠሉ አሉ። ላለ ተሰብስበው አጥማቸው ተሰብስቦ ተቀብሮ አስተጋጀም። በአካባቢው የኦሮሚያ ክልል የጽት ኃይሎች በቅርብ ርቀት ቢኖሩም ጥቃቱን ማስቆም አልቻሉምም ብለዋል። ከዚህ በፊትም በወረዳው ሰዎች የታገቱ ገንዘብ እየተከፈለ ይለቀቁ ነበርም ብለዋል። አክለው ጤሮ ተስፋ የተባሉ ሌላ የብርብርሳ ቀበሌ ነዋሪ በአካባቢው ዘግናኝ ያሉት ጥቃት በተደራጀ ኃይል መፈጸሙን ይናገራሉ። አሁን በህዝብ ላይ የተነሳ አሰቃቂ ግድያ፣ እሳት ውስጥ አንድ ሰው እሳት ውስጥ ተጨምሮ መቃጠል ማለት ይከብድ ነገር ነው። እናት ከልጇ ጋር አባትና እናት ከልጆቹ ጋር አንድ ቤተሰብ ውስጥ ከስድስት ከሰባት ሰው በላይ መቃጠል ማለት በእሳት ለሰው ልጅ የማይገባው ነገር ነው። ይሄንን አይል ጥያቄ ካለው ከመንግስት ጋር መሆን አለበት እንጂ ገበሬ ማለት ምን ያውቃል ስለ ፖለቲካ? እባክህ ጥያቄህን ከመንግስት ጋር ይሁን እንጂ ካርቶዋ ደር ላይ ምን አለ? ሰርቱዋዳሪ ነፍቱዋዳሪ፣ እግዚአብሔር ብቻ ይፍረዳል። የገደለው ሀይል ሸኔ ይባላል፣ ሸኔ ይባላል። ተደራጅቶ የሚሄድ አካል ነው። የተከሰተ ኩሬ የሚባል ሰፈር ላይ ነው። በአጠቃላይ ህይወቱን ያለፈ ሰው አርባ በቁጥር ነው። ድርጊቱ ለአእምሮ የሚከብድ ነው። ሰዎችን መለየት አልቻልንም። ዝም ብለን አፍሰን ቀብረናቸዋል። በጥቃቱ የተጎዳው አብዛኛው የጉራጌ ማህበረሰብ ተወላጅ ሲሆን ነዋሪው አሁን ወደ መቂና ጉራጌ እየሸሸ ነው ብለዋል። የዱግዳ ወረዳ ብርብርሳ ጋሌ ቀበሌ ነዋሪ የሆኑትና ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ ነዋሪ በዕለቱ ዝናብ እየዘነበ እንደነበረ ገልጸው ምሽት አካባቢ ጩኸት መስማታቸውን ይናገራሉ። በቃ ግራው ምኑ ገባ የሮብኒ ሲንጅራዩ ግራ ያጋባል። የክስተት ዝናብ ነበር። ምሽቱን ጩኸት ሰማን፣ ከዛ ቤት ስቃጥን ነው የተመለከት ነው። ጥቃቱ የጀመረው ማታ አንድ ሰዓት ተኩል ነበር፣ እየጎላ የመጣው ግን ከሁለት ሰዓት አንስቶ ነው። እናም እስከ ምሽቱ 6 ሰዓት ድረስ ግድያውና ቃጥለው ቀጥሎ ነበር። ጥቃቱን ያደረሱት ኦሮምኛና ጋራዶ አሉን። እኛ በጊዜው ተደብቀን ነበር። ኦነግ ሸኔናቸው የሚል ነገር ነው የተነገረን። በዚህ ጥቃት በሚያሳዝን መልኩም ህፃናት፣ አዛውንትና ነፍሰ ጡር ሴቶች ጭምር ቤት ውስጥ ተቃጥለዋል። በጣም የሚያሳዝን ነገር ነው የተከሰተው። በጥቃቱ የተገደሉ ሰዎች የቅብር ሥነ ሥርዓታቸው ጉዳ ወረዳ መፈጸሙን እኚው ነዋሪ ይናገራሉ። ቤት ሙሉ በሙሉ ነው የተቃጠለው። 38 አስክርን ደግሞ የቀብር ሥነ ሥርዓት ተፈጽሟል። ከደርባ 24፣ ከኩሬ 17፣ ከቢጢሶ ደግሞ ሁለት ነበሩ። የወረዳው መንግስት ባለሥልጣናት በመጡበት ነው አስክርን ከተቃጠለ ቤት ውስጥ ወጥቶ በኩሬ ሥላሴ ቤተ ክርስቲያን የተቀበረው። ፈጣሪ ይርዳን እንጂ አሁን አብሮ ሲኖር የነበረ ሰው እርስ በርስ በጥርጣሬ አይን እየተያየ ነው። መንግስትም ይህንን እንዴት እንደሚመለከተው አላውቅም ነዋሪው አክለው፣ ጥቃቱ ሲፈጸም የነበረው እስከ እኩል ሌሊት ቢሆንም የጸጥታ አካላት የደረሱት ግን ማለዳ ላይ ነው ብለዋል። በጥቃቱ የኦሮሞ ተወላጅ ማህበረሰብ አባላትም መጎዳታቸውን ተናግረዋል። ኦሮሞ ብሔርን መሰረት ያደረገ አይመስለኝም ጥቃቱም ምክንያቱም ኦሮሞም ሆኖ ቤቱ የተቃጠለበትና የተገደለ ማውቃለሁ። ለምሳሌ ከደርባም መኮን የሚባል ሰው ከተገደሉት አንዱ ነው። እሱ ደግሞ ኦሮሞ ነው። ሌላ የአያቴ ባል ጎሳዬ የሚባልም ተገድሏል። ነገር ግን በዚህ ጥቃት የተጎዱት አብዛኛው የጉራጌ ተወላጆች ናቸው። የምስራቅ ጉራጌ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተካልኝ ንጉሴ ተገደሉ የተባሉ ሰዎችን ቁጥር ማረጋገጥ እንደማይችሉ ገልጸዋል። ሰዎቹ የተገደሉት በመኖሪያ ቤታቸው እሳት ተለቆባቸውና በመሳሪያ ተተኩሶባቸው እንደሆነም አስረድተዋል። ሴቶች፣ አረጋውያን፣ አቅመ ደካሞችም በእሳት ተቃጥለው መሞታቸውን ገልጸዋል። ከአስተዳደራዊ መዋቅራችን ውጪ ነው። አሁን ጉዳቱ የደረሰው እሮብ ነው በሀያ ፣ ግን አሁን ዛ በዛኛው ክልል ባለ በዛኛው ዞን ውስጥ ባለ የጉዳት መጠኑ ከመግለጽ በዘለለ ይህን አክል ሰው ያን አክል ሰው ሞተዋል፣ ይህን አክል ቤት ተቃጥሏል የሚለው ትንሽ ይከብዳል፣ ግን ጉዳቱ አስከፊ ነው። መረጣ ሳይካሄድበት ተቃውሞም ይሁን ድጋፍ ሊያደርጉ የሚማይችሉ ሴቶች፣ ህጻናት፣ አቅመ ደካሞች፣ አካል ጉዳተኞች ጭምር ነው ጥቃት የደረሰባቸው እና ጉዳቱ በዚህ መንገድ ዘግናኝ መሆኑን ነው መነግር ኔ ከዛ በዘለለ ግን ሲገራቲቭ በሆነ መንገድ ምን ያህል ሆነ፣ ስንት ሰው ሞተ፣ ስንት ወንድ ሞተ፣ ምን ያህል ቤት ተቃጠለ ብትለኝ ያው እዛ አካባቢ ሄደን እዛ ካለው ማህበረሰብ አመራር ጋር መረጃ ስላልተለዋወጥም ሚዛናዊ አይሆንም። ድርጊቱ ከተፈጸመ በኋላ አሁን በአሁኑ ሰዓት የዞንም የወረዳ አመራሮችም የአገር መከላከያ ሰራዊትም እዛ አካባቢ ነው ያለው። አሁን የኢትዮጵያ መከላከያ ሰራዊትና የክልሎቹ የፀጥታ ኃይሎች አካባቢውን ለማረጋገጥ ወደ ስፍራ መግባታቸውን ያስታወቁት አቶ ተካልኝ ተጎጂዎችን ለመርዳት በሁለቱም አስተዳደር በኩል ጥረት መጀመሩን ተናግረዋል። ነዋሪዎቹና የተጎጂዎቹ ቤተሰብ ኦነግ ሸኔ ሲሉ የጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርገዋል። ኖርዌይና አፍሪካ ውስጥ እንደሚኖሩ የገለጹት የኦሮሞ ነጻነት ሰራዊት አማካሪ መሆናቸውን የተናገሩት አቶ እጅረኛ ጉደታ ስለ ጉዳዩ መስማታቸውን ገልጸው ታጣቂዎቹ ከጥቃቱ ጀርባ የሉም ሲሉ ተናግረዋል። ይህንን ስሞታ ልክ እንደ እናንተ ነው የሰማነው። ስማችንም ከዚህ ጥቃት ጋር ስነሳ ሰምተናል። ያው የኦሮሞ ነጻነት ሰራዊት ኑሮውን በሰላም በሚኖረው ማንኛውም ሕዝብ ላይ ጥቃት አያደርስም። ስለዚህ ክሱ በፍጹም ውሸት ነው። ኃይሎቻችን ይህንን ጥቃት አልፈጸሙም። አቶ ጅሬኛ ማስተባበላቸውን ገልጸን አስተያየት እንዲሰጡ የጠየቅናቸው የተጎጂ ቤተሰብ አቶ ገመቹ አራባ ከጥቃቱ የተረፉ ሰዎች ታጣቂዎቹ ይታወቁባቸዋል ያሏቸው መለያዎች መናገራቸውን ገልጸዋል። በትክክል የተረፉ ሰዎች እኮ አሉ። እነሱን የሚያውቋቸው ሌላ ነገር ይቅር እኮ በሽሩባቸው ይታወቃል። ስለዚህ እነሱ በትክክል እነሱ መሆናቸውን በጸጉራቸው ነው የታወቁ እኮ ምን የሚያውቁት ነገር አለና ነው እነሱ እኛ እኮ ከዚህ በፊት አንድ ሰው አግተው እስከ ሶስት መቶ ሺህ ብር አምስት መቶ ሺህ ብር እየተቀበሉ ነበር። ስለዚህ ያኔ ደግሞ በቀን ካሉበት እስከ ጨ ሰላማዊ ሰሰሻ ግልዶች ምናምን ልከን በቀን ከነሱ ጋር ድርድር እየሸራድር መቶ ሺህ ብር ምናምን እንደ መጠኑ ማለት ነው። ሰው ምን አለው ምን ብለው እየሸጠ በሬውን እየሸጠቁ ለእነሱ በዘመድ አዝማር ተሰባስበ ብር አሰባስበን ሰው እያስጠቅም እንደዛ ነበር የኖርን። ስለዚህ የመንግስት አካልን ትደግፋላችሁ፣ እኛን ትዋጋላችሁ ብለው ነው እንደዚህ ያጠቁት። ከሶስት አራት ቆ እንደዚህ ገብተው አልተሳካላቸውም። እና አሁን ያለ የሌለ ኃይላቸውን ተጠቅሞ ነው። በጉዳዩ ላይ ከኦሮሚያ ክልል እና ከአካባቢው ባለስልጣናት መረጃን ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።